አንተ የባቦችን ራስ በውሃ ውስጥ ሰበርህ፣ አንተም የዘንዶውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጥታቸው። መዝሙር ባ 73 ቁጥር 13 እስከ 14 ዋ Sim. that's right